መሰረት፣ እንዴት ነሽ? ተሻለሽ? በጎ ሆነሽ? አሁን እንዴት ነው ህመምሽ? ለውጥ የለውም። የተሻለ ነገር የለም። በጣም ፍቃ እየባሰ ሄደ። አይኔ ደግሞ መገጠም አይችልም።

እኔ ደህና ህክምና ነው የምፈልገው ነ ከዚህ ውስጥ ኔ ሀገር ውስጥ የሚያዙ በኋላ መሰራት አልፈለኩም። ሲዱን ያፈሰሰብሽ ልጅ ፍርድ ተሰጥቶታል አይደለም? ሰሞኑን ያንን በማስመልከት ነበር የደወልኩልሽ። ፍርዱ ያን አክል ባይሆኑ ቢያንስ እኔ ጥሩ ነው ብያለሁ። አስራ ስምንት አመት ፈርዶበታል ሌላ ወንጀል ስለሌለበት እንጂ ያው ዞሮ ዞሮ ለእኔ ያክል አቅዳዊ ነገር አይሰጠኝም ምስት ታፈረ ተፈታ ምናምን የፍርዱ ቀን ነበርሽ አንቺ፣ እዛ ሄደሽ ነበረ ተገኝተሻል። እና ሲያይሽ እንደው ተገናኝታችኋል፣ እንደው ሊያውራሽ ሞክሯል? ማግኘትም ማየት መታየት አልፈለኩም። ምን ገና ራት ምናምን ብሎ ያሉትን አብረ ፖሊሲስ ምናምን እንደው ነበር መስ አብረ የሚያበዙን ሰዎች እንዲናት ብሎ ማለት ልቷል። እኔ ማየትም እንዳየውም አልፈልግም አይተኝም፣ ደስ እንዲለው አልፈልግም። በሰዓት ውሳ የሚለው ድምፅም ስለተሰማኝ አሁን ላይም ደግሞ ደስ ሊለው ይችላል እንዲህ ተጎድቼ ቢሆን ደስ ሊለው ስለሚችል መታየት አልፈለግኩም። ይሄ ፍርድ በቂ ነው በቂ አይደለም? ምንድን ነው ለአንቺ የሚፈይድልሽ እስቲ ንገሪኝ ምን እንደተሰማሽ በፍርዱ። ፍርዱ ይበቃዋል ማለት እንደ ሰው ሰውኞች ስታስብ ይበቃዋል ነው የምልህ። እኔነቴን አይቀይረኝም። አሁን ይነት ፍርድ ሲ የሞት ፍርድ ይፈረድበትም፣ በእኔ ያን ያክል አቅጋቢ አይደለም። ግን እኔ እንኳን አልሞችም እና ቢያንስ እኔን ተረባርበው ቢያድኑም እሱ የአስራ ስምንት አመት ቢያንስ ለሌላውም እንኳን ትምህርት ሊሆን ይችላል። ይበቃዋል ነው የምልህ። እኔ ግን ከባድ ነው። በእኔ ቦታ ሆነሽ ብታስቢ፣ እኔ አላቅም ብቻ በሰው ሰውነት ሌላም ነገር ሊያሰኝ ይችል ነበር። ግን አልችልም እንደዛ ብዬ ለመወሰን ራሱ አልቻልኩም። እማ ምስክረሹ ምናምን ቢያንስ ትንሽ እንኳን ለመራራት ትሞክርያለች። እንዲህ እንደሱ ጭካኔ እንደሱ ነገር ሌላም ነገር ነበር የሚያስፈልገው። እኔ አሲዱ ተደፍሶበት ማየትን ነገር ነበር የሚፈልገው። ህጉ እንደዛ አይፈቅድም አሉ። ያው አስራ ስምንት አመት ፈርደውበታል። በቂ አይደለም ቢሆንም፣ ግን ከምንም ይሻላል ብዬ ነው የምገምጠው። ቢጠፋ ቢሰወር፣ ያንን ነገር ላላገኘችም ነበር። ወይዘሮ ሳባ ገብረ መድህን የኢትዮጵያ የሴቶች ማህበራት ቅንጅት ወይም ኔትወርክ ኦፍ ኢትዮጵያን ሂዩማን አሶሲሽን ዋና ኃላፊ በኢትዮጵያ በአጠቃላይ በሴቶች ላይ በሚደርሰው የሴቶች ጥቃትና ህጉን በተመለከተ አጠር ያለ አስተያየታቸውን ሰጥተውኝ ነበር። በሴቶች ጥቃት ላይ የሚደረጉት ውሳኔዎች እና የህግ አፈጻጸም ያው እንዲሁ ጥሩ ህጎች አሉ። በአሁኑ ሰዓት ሴቶች ጥቃት ለመከላከል የወጡ ህጎች አሉ። ፖሊሲዎች ምጭምራሉ እነሱ እንዲፈጸሙ ሁሉም ህብረተሰብ መንግስትም መንግስት ያለውንም ድርጅት መዝጋት አለበት ብዬ ያስባለሁ። ስቃት ግን በዋናነት ደግሞ የአመለካከትም ጋር በጣም የተያያዘ ስለሆነ ህግ ማውጣትና ህግ ማስፈጸም ብቻ ሳይሆን በአመለካከት ዙሪያ በግንዛቤ ዙሪያ ሰፊ ስራ መሰራት አለበት። በዚህ ደግሞ የሽሽ ድርጅቶች የሴቶች ማህበራት መጠናከር አለባቸው። ሴቶች መብቶቻቸውን እንዲጠይቁ ጥቃት ሲፈጸምባቸው ቶሎ ማመልከት እንዲችሉ፣ እንዲሁ ደግሞ ጥቃት እንዳይፈጸምም መከላከል እንዲችሉ ሰፊ ስራ መስራት የሚችሉት እነዚህ የሴቶች ቡድኖች ናቸው ብሎ ስለማስብ እነዚህ መጠናከር አለባቸው ብዬ አስባለሁ። እንዲህ የመሰለው እና ሌሎችም ከዚህ የተፈጸሙት ሴቶች ጥቃቶች ሁላችንንም ሊያሰቅቀንና በጣም እንትን የሆነ አስተማሪ የሆነ እርምጃ ሊወሰድበት ይገባል። በሙላ የአሲድ መደፋት የሚለውን ነገር ከዚህ በፊትም ስንል እንደነበረው አዲስ ፈኖምናን እንደመሆኑ ከወዲሁ ከፍተኛ አስተማሪ እንዲሆኑ ካልተደረገ የቀን ተቀን ልምድ ወይም ደግሞ ክፍተት ይሆናል። ስለዚህ ይህንን አቮይድ ማድረግ የሚቻለው ገና ከጅምሩ አሁን ብቻ አይደለም። ከዚህ በፊትም እንደዚህ አሲድ የተፈሰሰባቸው እናቶች፣ ሴቶች፣ ሴቶች፣ ወጣት ልጆች ከፍተኛ ችግር ላይ እንደወደቁ እናውቃለን። ዓይናቸው የታወሩ ወይም ደግሞ ሌላም አካል ጉዳት የደረሰባቸው ሰዎች አሉና። ይሄ ነገር ማቆሚያ መደረግ አለበት ግን ብዬ ያስባለሁኝ መንግስት ይሄንን ነገር ለየት ባለ መንገድ አይቶ ለምንድን ነው እየበዛ ያለው ለምንድን ነው ጨመረ ያለው ተብሎ ጥናት ተደርጎበት በጣም በጣም አስተማሪ የሆነ ከልካይም የሆነ ቅጣት ከልካይም የሆነ አፈጻጸምና ህግ ሊኖር ይገባል ይላሉ እሺ በጣም ነው ማመሰግነው ወይዘሮ ሳባ አሜን